ዓለም አቀፍ የፍልሰት ድርጅት አይኦኤም ትላንት ሞዛምቢክ ውስጥ ታፍነው ከሞቱ ስልሳ አራት ኢትዮጵያውያን ሌላ በህይወት የተረፉት አስራ አራት ፍልሰተኞች የህክምና እርዳታ እንዲያገኙ በማድረግ ላይ መሆኑን ገልጿል። በህገወጥ መንገድ ወደ ደቡብ አፍሪካ ለመግባት በሞጓዝ ላይ እንዳሉ ህይወታቸው ያለፈው ኢትዮጵያውያን ሁሉም ወንዶች መሆናቸውን ሞዛምቢክ ውስጥ የአይኦኤም ቅርንጫፍ ቢሮ ቃል አቀባይ ሳንድራ ብላክ ለአሜሪካ ድምፅ ተናግረዋል። በህይወት የተረፉትም በረሃብና በውሃ ጥም ክፉኛ እንደተጎዱ ቃል አቀባይዋ ገልጸዋል። የናይሮቢው ዘጋቢያችን ገልሞዳዊት ዝርዝር አለው። ትላንት በደቡባዊ አፍሪካዊት ሀገር ሞዛምቢክ በተሸፈነ ተሽከርካሪ በህገ ወጥ ጉዞ ላይ ያሉ ህይወታቸው ካለፈው 64 የኢትዮጵያ ፍልሰተኞች የተታደጉ ሌሎች 14 ሰዎችን በመርዳት ላይ መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። ሳንድራ ብላክ የአይኦኤም ሞዛምቢክ ቅርንጫፍ ቢሮ ቃል አቀባይ፣ በህይወት የተረፉት ኢትዮጵያውያን ከመታፈን እንዲሁም ከረሃብ የተነሳ ሰውነታቸው ተዳክሞ ነበር ብለዋል። ሚስ ሳንድራ በአደጋው ሕይወታቸው ያለፈው ስልሳ አራቱ ኢትዮጵያውያን በታሸገ ተሽከርካሪ ይጓዙ ስለነበር ሁላቸውም በአየር እጦት ሳይሞቱ እንዳልቀረ ተናግረዋል። ኢትዮጵያውያኑ ሁላቸውም ወንዶች መሆናቸውን አክለው ገልጸው፣ የአካባቢው የሞዛምቢክ የጸጥታ አስከባሪዎች ኢትዮጵያውያኑን በህገ ወጥ ሲያጓጉዝ የነበረውን አሽከርካሪ በቁጥጥር አውለዋል ብለዋል። በሕይወት የተረፉት ኢትዮጵያውያን ምንጣፍንታ ይጠብቃቸዋል ተብለው ለተጠየቁት ጥያቄም የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ሞዛምቢክ ቢሮ አዲስ አበባ ካለው አይኦኤም ቢሮ እንዲሁም ጉዳዩን በቅርበት እየተከታተል ነው ከተባለው የፕሪቶሪያ የኢትዮጵያ ኤምባሲ ጋር ምክክር ላይ መሆኑን ገልጸው፣ አሁን ግን በአደጋው ለተጎዱት ኢትዮጵያውያን አስቸኳይ የምግብና አልባሳት እርዳታ ማቅረብ ላይ ነው ትኩረታችን ብለዋል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ስለ አደጋው ባወጣው መግለጫ ኢትዮጵያውያኑ ምንም ማንነታቸውን የሚገልጽ መታወቂያ እንደሌላቸው ገልጸዋል። እንደ አውሮፓውያን አቆጣጠር ባለፈው ዓመት 2019 ዓ ም በተመሳሳይ መልኩ ወደ ደቡብ አፍሪካ ህገ ወጥ ጉዞ ላይ የነበሩ 12 የኢትዮጵያ ዜጎች በሞዛምቢክ ሳንጎ በሚባል ቦታ መሞታቸው የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ።